ዩናይትድ ኢትዮጵያንስ ፎር ፒስ ን ሪኮንሲሌሽን የተባበረች ኢትዮጵያ ለሰላምና ለእርቅ የተሰኘ ድርጅት ከሚመጣው ሳምንት ሐሙስ አንስቶ የታላቁን የህዳሴ ግድብ በተመለከተ ዓለም አቀፍ ዘመቻ እንደሚጀምር አስታወቀ። ዘመቻው በግብጽ በኩል እየተነዛ ያለውን የተዛባ መረጃ ለማቃናት መሆኑንም የድርጅቱ ዋና ጸሐፊ አስታውቀዋል። መለስካቸው አመሀ ዝርዝሩን ይዘዋል። በዩናይትድ ኪንግደም ለንደን ከተማ የተመሰረተው ዩናይትድ ኢትዮፒያንስ ፎር ፒስ ኤንድ ሪኮንሲሌሽን የተሰኘ ድርጅት በጠራው ቨርቹዋል ወይም የበይነ መረብ ጋዜጣዊ መግለጫ በውጭ የሚኖሩ ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ስራ አገራቸው ያጋጠማትን ተግዳሮት በአሸናፊነት እንድትወጣ የሚያስተባብር ዘመቻ ከመጪው ሰኔ 25 ወይም ጁላይ ሁለት ጀምሮ ለአራት ተከታታይ ቀናት እንደሚያካሂድ አስታወቀ። ከአንድ ወር በፊት ጀምሮ የተለያዩ ዝግጅቶችን ሲያደርጉ እንደቆየ የሚናገሩት የድርጅቱ መሪዎች በዚህ ዘመቻ አማካኝነት ለማከናወን ከሚፈለጉት ተግባራት አንዱ ዓለም አቀፍ ማህበረሰብ ስለ ታላቁ ህዳሴ ግድብ ያለውን አመለካከት ማስተካከል ነው። የግብፅ መሪዎችና ደቃኑ ስለ ናይል ወንዝም ሆነ በተለይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ መገንባት ከጀመረ ወዲህ ለመላው ዓለም ሲያስተላልፉት የቆዩት መልእክትና መረጃ የተዛባ በመሆኑ ትክክለኛውንና በደረቅ ሀቅ ላይ የተመሠረተ መረጃ ለዓለም አቀፉ ማህበረሰብ ማቅረቡ የኢትዮጵያውያን ሁሉ ግዴታ ነው ይላሉ መሪዎቹ። በዚህ ረገድ ዘመቻው ምን ሊመስል እንደሚችልም የድርጅቱ ጸሐፊ ዶክተር አለማየሁ አስፋው ለቪኦኤ አስረድተዋል። በተመሳሳይ ጊዜ ለአራት ቀናት የሚቆይ በኦንላይን የምናሰራጨው በዩቲዩብ፣ ፌስቡክ፣ ትዊተር የምናሰራጨው እውነታን አባይ ለኢትዮጵያ ምን ማለት እንደሆነ የአባይን ገድቦ የመጠቀም ጉዳይ ለኢትዮጵያውያን ለመቶ አስራ አራት ሚሊዮን ህዝብ ከረሃብ፣ ከችግር፣ ከኋላ ቀርነት ሊያላቅቅ የሚችል አንድ ደረጃ መሆኑ በጨለማ ላሉ ስልሳ ሚሊዮን ህዝብ መብራት የሚሆን መሆኑ በስደት በአረብ ሀገር ለሚሰቃዩ እህቶቻችን ወንድሞቻችን እና በባህር በሰሃራ በረሃን አቋርጠው ወደ አውሮፓ ለሚሰደዱ ሰዎች የስራ ዕድል ሊፈጥር የሚችል መሆኑ ለእህቶቻችን ለእናቶቻችን በሚደርስባቸው የኃይል እጦት በእንጨት ለቀማ ማገዶ መቁረጥ ከሚደርስባቸው የኑሮ ጫና ሊታደጋቸው የሚችል መሆኑን በኢትዮጵያ የአባይ ግድብ እና ሃይድሮ ኤሌክትሪክ ማመንጨት እና መጠቀም ውሃውንም መገልገል የህልውና ጉዳይ እንጂ በቅንጦት የምናሰራው የመዋኛ ዳ ወይንም ግብፅን ማስጠማት ወይም ወንድሞቻችንን ለመጉዳት ብለን የምናደርገው ያለ መሆኑን ለዓለም ሕዝብ በተለያየ ቋንቋ በአረብኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ፣ በራሽኛ፣ በቻይንኛ፣ በተለያዩ ቋንቋዎች ይሄንን ኢንፎርሜሽን ወይንም ፋክት ለዓለም ሕዝብ ለማስተዋወቅ በዘመቻ መልክ እያንዳንዱ ኢትዮጵያዊ ድጋፍ በመጠየቅ ይሄንን በከፍተኛ ሁኔታ ማስቻቸ ይፈልጋል። ዶክተር አለማየሁ የዚህን ዘመቻ ሌላ መልክ ሲያብራሩ የዘመቻው ሌላ ዓላማዎች በተለያዩ ሀገራት ከፍተኛ ተሰሚነት ያላቸው የሕዝብ ወኪሎች ወይም ፖሊሲ አውጪዎች ናቸው። ኢትዮጵያውያን በሚኖሩባቸው ሀገሮች ሁሉ እነዚህን ልሂቃን ስለ ጉዳዩ ማስረዳት መጎትጎትን፣ ወይንም ማሳሰብን በንቃት ስራዬ ብለው እንዲይዙት ያስገነዝባሉ። በኢትዮጵያውያኖች ባለንበት ዓለም ሁሉ በአውስትራሊያ፣ በካናዳ፣ በአውሮፓ፣ በአሜሪካ ያለን ሁላችንም ኢትዮጵያውያኖች እውነተኛውን እውነቱን ፋክቱን ይሄን እኛ የምናሰራጨውን እውነት በማስረዳት አካባቢያቸው ላሉ የፖለቲካ ተወካዮች ይህን በማስረዳት ይህ ጉዳይ እንደ አንድ አጀንዳ ሆኖ የሀገሩ እንደ አንድ ኢሹ ተነስቶ ዲስከስ እንዲደረግ እና የኢትዮጵያ ብሔራዊ ጥቅም እንዲጠበቅ የሚገባ ሁላ የአምባሳደር ስራ እንድንሰራ በዓለም ላይ ላሉ ኢትዮጵያውያኖች ሁሉ ጥሪ እናቀርባለን። በጋዜጣዊ ጉባኤ ላይ የተለያዩ የድርጅቱ መሪዎች ደጋግመው እንደገለጹት በተለይ አባይን በተመለከተ ኢትዮጵያውያን ምላሽ መስጠት እንጂ ንቅ ወይም ኦሪጂናል ሀሳብን አንስቶ አስቀድሞ በመስራት በኩል ትልቅ ጉድለት አለ። ይህንን ለመቅረፍ ዘመቻው ብዙ ለማከናወን እንዳቀደ ዶክተር አለማየሁ ይናገራሉ። አክለውም በመላው ዓለም ተበጥኖ የሚገኙ ኢትዮጵያውያን ለግድቡ በፍጥረት መጠናቀቅ የተቻላቸውን ሁሉ እንደሚያደርጉ ለመርዳት ድርጅቱ ለአቶችን እያጤኑ እንደሆነ ጠቁመዋል። በምንም አይነት መርኩ ቢሆን ግድቡ አፋጣኝ መጠናቀቅ ስላለበት ምንም እንኳን በዚህ ባለንበት በአሁኑ ወቅት በኮቪድ ምክንያት የተለያየ ችግር የደረሰብን እና ብዙ ኢኮኖሚ ውድቀት እየደረሰብን ያለ ቢሆንም ስላለን ሳይሆን ተቸግረን ቢሆን የአባይ ግድብ ለፍጻሜ እንዲበቃ በተቻለን መጠን ብዙ በማያስቸግር መልኩ የምንችለውን ሁሉ አንዴ ሳይሆን በቀጣይ ግድቡ እስከሚጠናቀቅበት ጊዜ ድረስ ድጋፋችንን በአፋጣኝ በማድረግ ይሄንን ህልማችንን እውን የማድረግ አላማ ይዘን እየተንቀሳቀስን ነው። ይህም የድርጅቱን ስራ እናቅድ ከኢትዮጵያ መንግስት ጥረትና አካሄድ ጋር ምን ያህል ኮሚኒቲ እንዳለው ቪኦኤ ለዶክተር አለማየሁ አስፋው ጥያቄ አንስቶላቸው ነበረ። ከሶስት ሳምንት በፊት በለንደን በሚገኘው የኢትዮጵያ ኤምባሲ በኩል ለውጭ ጉዳይ ሚኒስትር የትብብር ደብዳቤ ኦፊሻሊ በመጻፍ በተለያዩ ሀገር ላሉ የኢትዮጵያ ቆንስላር መስሪያ ቤቶች ደብዳቤ በመጻፍ እና በየሀገሩ ያሉ ኮሚኒቲዎችን ሞብላይዝ በማድረግ ለዚህ ሀሳባችን መብተው ተወያይተው የነሱንም ሀሳብ ይህንን ከውጤት ለማብቃት ከፍተኛ ጥረት እያደረግን ነው። መንግስትም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትሩ በዚህም ቀና አመለካከትና ድጋፍ የሚሰጡ መሆናቸውንና አስፈላጊውን ሁሉ ትብብር እንደሚያደርጉ ቃል ገብተውልናል እና እያደረግን ያለነው ነገር ነው። ከኢትዮጵያ መንግስት ተለይተን የኢትዮጵያን ጥቅም ማስከበር እንችል እንዳልሆነ እናውቃለን። አብረን በመቆም የኢትዮጵያን መንግስት ክንድ ሆነን በዚህ ጉዳይ ላይ ያለንን አቋም በመግለጽ በኢትዮጵያ መንግስት ተደራዳሪዎችም ጉልበት ለሀገራችንም መብት መከበር እና ጥንካሬ እንሆናለን ብለን ነው እናስበው። አቶ አምሳሉ ትእዛዙ በውጭ ጉዳይ ሚኒስትር የዲጂታል ዲፕሎማሲ ዲሬክተር እና ምክትል ቃል አቀባይ ይህንኑ ትብብር ለቪኦኤ አረጋግጠዋል። በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ የውጭ ተጽዕኖ በግልጽ መታየት ከጀመረ ወዲህ ኢትዮጵያውያን ከሀገር ውጭም ሆነ በሀገር ውስጥ በይበልጥ መነሳሳት እንዳሳዩ ታዛቢዎች ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ